ولكن يجب ان او ምላሽ ነው። ተከታዩ ዘገባ የአርባ ስድስት አመት ዕድሜው ጥቁር አሜሪካዊ ጆርጅ ፍሎይድ በፖሊስ መገደል በመላው ዓለም የጥቁሮች ሕይወትም ዋጋ አለው በሚል መሪ ቃል ተቃውሞ ማስነሳቱ የሚታወቅ ነው። ትላንት በዴሪክ ሾቪል ላይ የተላለፈው የጥፋተኝነት ብይን በብዙ ሀገሮች መልካም ምላሽ አግኝቷል። ሆኖም ገና ብዙ መሰራት ያለባቸው ነገሮች አሉ ሲሉ ለእኩልነት የቆሙ ተሟጓቾች ማሳሰባቸው አልቀረም። የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዌል ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርበዋለች። ጆርጅ ፍሎይድን የገደለው የቀድሞ ፖሊስ ዴሪክ ሻቬን ጥፋተኛ ሆኖ መገኘቱ እንደተሰማ ሚኒያፖሊስ ላይ በቦታው ተሰባስበው የነበሩ ሰዎች በከፍተኛ ስሜትና በመልካም ተቀብለውታል። በዓለም ዙሪያ የተከታተሉት በሚሊዮኖች የሚቆጠሩ ሰዎችም እንደዚሁ። የተባበሩት መንግስታት ድርጅት የሰብዓዊ መብት ጉዳይ ከፍተኛ ኮሚሽነር ሚሸል ባችሌት ሀሳባቸውን ገልጸዋል። ፍርዱን የሰጡት ሰዎች በሚገባ እንደተረዱት ሁሉ ማስረጃው ግልጽ ነበር። ከዚህ የተለየ ውጤት ቢሆን ኖሮ ሕግን ማራከስ ነበር የሚሆነው። ነገር ግን በዩናይትድ ስቴትስ እና በዓለም ዙሪያ ለሚገኙት ስፍር ቁጥር ለሌላቸው ሰለባ ለሆኑት ሌሎች አፍሪካውያን አሜሪካውያን፣ ቤተሰቦቻቸው ለፍትህ የሚደረገው ትግል ይቀጥላል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ትላንት በሀገሪቱ ምክር ቤት ስለ ጉዳዩ ተናግረዋል። ትላንት ማታ ሚኒያፖሊስ ላይ የተሰጠው ብይን ለጆርጅ ፍሎይድ ቤተሰቦችና ወዳጆች ፍትህ አስገኝቷል። መላ የምክር ቤቱ አባላት ስለነሱ እያሰቡ መሆናቸውንም አውቃለሁ። የጆርጅ ፍሎይድ መገደል በዓለም ዙሪያ የጥቁር ህይወትም ዋጋ አለው በሚል መሪ ቃል መሰረት ተቃውሞ ቀስቅሷል። የብሪታንያ ተወላጅ አክቲቪስት ሎረንሱ በብሪስተል ኢንግላንድ ሰላማዊ ሰልፎችን አስተባብረዋል። ለእኩልነት የሚታገሉ ገጣሚ ናቸው። በዚህ ሰዓት ለፈንጠዝያ የሚያበቃ ነገር ያለ ሆኖ አይሰማኝም። ይህን ፍትሕ ለማግኘት በዓለም አቀፍ ደረጃ ዘመቻ ማድረግን እና የከተሞችን መቃጠል ዋጋ ጠይቋል። መወሰን ያለበት ጉዳይ በመወሰኑ ይህን ያክል ደስታ ሲስተዋል ያደነዝዛል። የፈረንሳይ መንግስት ብይኑ በዓለም ደረጃ ያለውን ቦታ አስገንዝቧል። የፈረንሳይ መንግስት ቃል አቀባይ ገብርኤል አታሮ ድራም በሚስተር ፍሎይድ ላይ የደረሰው እጅግ አሳዛኝ ድርጊት ከዩናይትድ ስቴትስ ያለፈ ድንበር ተሻጋሪ ስሜትን ቀስቅሷል። ይህ የፍርድ ቤት ብይን ከዩናይትድ ስቴትስ ድንበር አልፎ ያስተጋባውም ለዚህ ነው። ደቡብ አፍሪካ ውስጥ የደሪክ ሻውቬን ጥፋተኛ ሆኖ መገኘት እንዳስደሰታቸው የጆሃንስበርግ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የጆሃንስበርግ ነዋሪ የሆነ ተማሪ ቶማስ ዴፌር ፍትህ ተገኝቷል። ነገር ግን በዚያ መልክ ከመሆኑ ትክክል አይመስለኝም። ለወደፊቱ እንደዚያ እንዳይሆን ለማስወገድ የምንችልበት ሌላ መንገድ ሊኖር ይገባል። ሌላ የጆሃንስበርግ ነዋሪ የሱፍ አሪንግተን ካትራዳ ፍትህ መገኘቱ አስደስቶኛል። ይህም በማንኛውም የዓለም ክፍል ያለውን ማንኛውም ሰው የሚመለከት ይመስለኛል። ከሁሉም አስቀድሞ ለጆርጅ ፍሎይድ እና ቤተሰብ ፍትህ ተገኝቷል። ሆኖም በዓለም ዙሪያ ላሉት ተመሳሳይ ስቃይና ቁጣ ለገጠማቸው በርካታ ሰዎችም እንደዚሁ